ቀድሞ አዲስ ነገር ጋዜጣን ከመሠረቱት መካከል ሶስቱ ስደተኛ ጋዜጠኞች በኢትዮጵያና ኢትዮጵያውያን ዘንድ አጀንዳ ሊቀርጽና ተጽዕኖ ሊፈጥር የሚችል ሌላ አዲስ መጽሔት ማቋቋማቸውን ከትናንት በስቲያ ይፋ አድርገዋል። በየሁለት ወሩ ትታተማለች የተባለችው 7 ኪሎ መጽሔት ልክ እንደ 4 ኪሎ፣ አምስት ኪሎና 6 ኪሎ የአዲስ አበባ ሰፈሮች እውቀትና ሀሳብ ይስተናገድባት ዘንድ አዲስ ሰፈር ሆና ብቅ ብላለች ይላል ከመጽሔቷ መስራቾች መካከል አንዱ የሆነ ጋዜጠኛ ዳኝነት መኮንን ሰዎች በአእምሯቸው መጽሔታችንን የሚያነቡ መጽሔታችንን የሚከታተሉ፣ ዌብሳይታችንን የሚከታተሉ፣ ትዊተራችንንም ፌስቡካችንንም የሚመለከቱ ሰዎች እንደ ሰፈሩ ነዋሪዎች ቆጥረን በሰባት ኪሎ ውስጥ የሀሳብ ገበያ የሀሳብ አደባባይ እንዲሆን በመናፈቅ ነው ሰባት ኪሎ ብለን የሰየም ነው። እርግጥ በዋሽንግተን ዲሲ አካባቢ ስደተኛውን ኢትዮጵያዊ የሚያገለግሉ በርካታ የሬዲዮም ሆነ የጽሑፍ ወይም የጋዜጣ መገናኛ ዘዴዎች አሉ። በርካቶች ግን በገለልተኝነታቸውና ሚዛናዊነታቸው ይታማሉ። ጋዜጠኛ ገጣሚና ሐያሲ ቴዎድሮስ ጸጋይ፣ የአንድ ፖለቲካዊ እንቅስቃሴ ወይም ካምፕ ልሳን ያልሆነ ነገሮቹን ከተጽዕኖ በተላቀቀ መልኩ ፊት ለፊት እውነትን ለማየት የሚደፈር መገናኛ ብዙኃን በሚያሳዝን ሁኔታ እዚህም ኢትዮጵያም የለም። ታዲያ የሰባት ኪሎ ዕጣ ፈንታ ምን ይሆን? ጋዜጠኛ ዳኝነት ይመልሳል። አንድ ቅርቃር ውስጥ የማይገባ ሁሉንም ወገን የሚያሳትፍ በሀገሩ ጉዳይ ይመለከተዋል፣ ያገባዋል የምንለውን ሁሉ የምናሳትፍበት እንዲሆን ልባችንን አስፍተን የያዝነው የሚዲያ ተቋም ነው። ከሰባት ኪሎ የሚጠብቀው ሚዛናዊነት ይላል ቴዎድሮስ ጸጋዬ። ተቃዋሚውንም ላናግረው ገዢውንም ላናግረው የሚል ስሌት ሳይሆን ሀሳብን በአመክኒዮ ማረጋገጥ ነው። ሚዛን ግማሽ ገጽ መንግስትን ማወደስ ግማሽ ገጽ ተቃዋሚን መካብ አይደለም። እውነቱ ምንድን ነው? እውነቱን ለመረዳት ምን አይነት የመረጃና የመለኪያ መስፈርቶች ተጠቅመናል? የሰጠነው ትንታኔ በምን በምን መስፈርት ላይ ተቀምጧል? ይሄን አንባቢው በግልጽ እንዲያውቅ አድርጎ እና ደግሞ ከሁሉ በላይ በዚህ ትንታኔ የማይስማማንም ሰው ሀሳብ የማስተናገድ ፈቃድ ያለው መጽሄት ነው ብዬ ነው ማምነው ነው የሰባት ኪሎ እና ጠንካራ ግምቴ ነው። ቢያንስ የቀድሞ አዲስ ነገር ጋዜጣ ጥልቀት በነበረው ትንተናዊ ጽሁፎቹ በበርካታ አንባቢዎቹ ዘንድ ተጽዕኖ መፍጠር መቻሉን የሚያስታውሱ ሰዎች ሰባት ኪሎ በዋሽንግተን ዲሲ አካባቢ በሚገኙ ኢትዮጵያውያን ዘንድ ከቡድናዊ አስተሳሰብ ወጣ ባለመልኩ አዲስ ምክንያታዊ አስተሳሰቦችንና ንግግሮችን ትፈጥር ይሆናል ብለው ተስፋ ያደርጋሉ። አርቲስት ዓለም ፀሐይ ወዳጆ በመጽሄቱ የመረቃ ስነስርዓት ላይ ተገኝታ ባደረገችው ንግግር ማህበረሰባችን ከገባበት ችግር ሊወጣ የሚችለው በመገናኛ ብዙሃን ጥረት እንደሆነ አስምራበታለች። ህብረተሰባችን በከፍተኛ ዝቅተት ውስጥ የሚገኘው በተለይ ደግሞ በዚህ በስደቱ ዓለም ኑሮ በራሱ ከሚያስከትለው ልዩ ልዩ ጫና ባሻገር በማህበራዊ፣ በፖለቲካና በግል ባህሪ ውስብስብነት የተነሳ አላስፈላጊና ሊታረሙ የሚችሉ ችግሮች ውስጥ እየገባን ነው። ነጠላ የነበረው ወደ ግሩፕ ግሩፕ የነበረው ደግሞ ሰፍቶ አጠቃላይ ጉዳት ሳያመጣ በፊት መታረም ይኖርበታል ባይ ነኝ። ይህንን ደግሞ ሊያርቅና ሊያስተካክል የሚችለው የጥበብ መድረክና ትክክለኛ የሆነ የመገናኛ ብዙሀን ሲኖረን ብቻ። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ።